በኢትዮጵያ የተጀመረውን ለውጥ ለመቀልበስ የሚደረገውን እንቅስቃሴ ለመቋቋም ግንባር መፍጠር አለብን ያሉት ተፎካካሪ የፖለቲካ ድርጅቶች የመግባቢያ ሰነድ ተፈራርመዋል። ኢትዮጵያ ዲሞክራሲ የሰፈነባት ሀገር እንድትሆን ለብዙ ዓመታት በተናጠል ሲታገሉ እንደቆዩም ተናግረዋል። መለስካቸው አማህ ነው ዝርዝሩን ይላከል። በግንባር አብሮ ለመስራት የመግባቢያ ሰነድ የተፈራረሙት ተፎካካሪ ድርጅቶች የመላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ፣ የኢትዮጵያ ዴሞክራቲክ ህብረት ኢድህ፣ የኢትዮጵያ ብሔራዊ አንድነት ፓርቲ ኢበአፓ፣ የአፋር ህዝቦች ፍትሐዊ ዴሞክራሲያዊ ፓርቲና የአፋር ህዝብ ነጻነት ፓርቲ በመግባቢያ ሰነዱ ላይ እንዳመለከቱት በአገራቸው የፖለቲካ እንቅስቃሴ ውስጥ ጉልህ ሚና ለመጫወት በጥምረት መስራት ወቅታዊው ተጨባጭ ሁኔታ ያስገድዳል። ከተላ አድርጎም በኢትዮጵያ ይካሄድ የነበረውና እየተካሄደ ያለው የተናጠል ትግል ውጤታማ ሆኖ ባለመገኘቱ ስማቸው ቀደም ሲል የተዘረዘረው ድርጅቶች በግንባር አብረው ለመስራት ወስነዋል ይላል። በተለያዩ ጥምረቶች በመቆራኘት መታገል ዛሬ ያለው የሀገሪቱ ነባራዊ ሁኔታ እንደሚያስገድድም የመግባቢያ ሰነዱ ሲያብራራ የዴሞክራሲ ተቋማትን የመገንባትና የመድብለ ፓርቲ ስርዓትን እውን ለማድረግ ጅማሮ ቢኖርም በተቃራኒው የለውጥ ሂደቱን ለመቀልበስ የሚደረገውን እንቅስቃሴ ከለውጥ ኃይሎች ጋር ወግኖ በመቆም መታገል አንገብጋቢ ነው ይላል። የኢትዮጵያ ሕዝብ አብዮታዊ ፓርቲን ወክለው ጋዜጣዊ መግለጫውን ይሰጡ የነበሩት አቶ መርሻ ዮሴፍ በዚህ ላይ ተጨማሪ መብራሪያ ሰጥተዋል። ኢትዮጵያ ውስጥ ምንድን ነው የሚያስፈልገው? መጀመሪያ ሰላምና መረጋጋት ሰላም እና መረጋጋት ኢትዮጵያ ውስጥ ሁሉም ቦታ መኖር አለበት። የሕግ የበላይነት መኖር አለበት። ለዚህ ይሄ የሚያጣል አይደለም፣ ሁላችን የሚያስማማ ነው። ዴሞክራሲያዊ ተቋሞች ኢትዮጵያ ውስጥ በሕግ መረጋገጥ አለባቸው። ነፃ ሚዲያ፣ የሲቪክ ማህበሮች ወዘተርፈ እነዚህ በሕግ መረጋገጥ አለባቸው። የሕግ የበላይነት እና የዳኝነት ነፃነት። እስካሁን የዳኝነት ነፃነት አልነበረም ኢትዮጵያ ውስጥ ዳኞች በትእዛዝ የሚሰሩበት ሀገር ነበር። አሁን ያ እንዲለወጥ ተጀምሯል። ስራ ተጠናክሮ እንዲቀጥል እንገፋለን። እና ስለዚህ አንደኛ ያለምነውን ነገር ለማድረግ እንችላለን። ዴሞክራሲ ሁኔታውን እያሰፋን፣ ተቋማዊ መልክ እንዲይዝ እያደረግን፣ በህግ እንዲደገፍ እያደረግን ያ ነገር ይሄንን ነገር እየታገልን ነው። ይሄንን ለማደናቀፍ የሚችሉ ኃይሎችን ግን ከለውጥ ተራማጆች ጋር አብረን ሆነን እንታገላለን ይሄን ለውጥ ለማስፈን ይሄ ደግሞ አሁን በተፈራረሙ ድርጅቶች የሚወሰን አይደለም። በጣም በርካታ ድርጅቶች ጋር እየተወያየን ነው። እየሰፋ የሚሄድ ነው። ክፍት ነው። የመግባቢያ ሰነዱ በተፈረመበት ስርዓት ላይ ከነበሩ ጋዜጠኞች የተለያዩ ጥያቄዎች ተነስተዋል። ከእነዚህም መካከል ዛሬ ይህንን የመግባቢያ ሰነድ የተፈራረሙ ድርጅቶች ለብዙ ዓመታት በሀገሪቱ ውስጥ በተካሄደ የፖለቲካ ትግል የተካፈሉ ቢሆኑም ህዝቡን ለስልጣን አላበቁትም። ዛሬ ደግሞ ብዙዎቻችሁ መሪዎች በዕድሜ የገፋችሁ ናችሁ። ከዚህ በኋላ ይህን ተግባራዊ ለማድረግ እንዴት ትችላላችሁ? የሚል ጥያቄ ከአንድ ጋዜጠኛ ተሰንዝሯል። የመላው ኢትዮጵያ አንድነት ድርጅት ፕሬዚዳንት ዶክተር በዛብህ ደምሴ ምላሽ ሰጥተዋል። ፖለቲካ አላማ ነው እንጂ እድሜ አይደለም። አንድ ሰው እንደ ተልባ ስለ ተንጫጫ ፖለቲካ መራ ማለት አይደለም። ኤክስፒሪየንስ ያስፈልገዋል፣ ኤክስፒሪየንስ ያስፈልገዋል፣ እውቀት ያስፈልገዋል። በዛ መልኩ ነው ፖለቲካ የሚመራው እንጂ ልጅ ስለሆነ አይደለም። ይሄ ነው አንዱ ለመመለስ የፈለግኩት። ምክንያቱም ወንድሜ ፖለቲካ በልጆች የሚመራ የመሰለው ይመስለኛል። እና ዕድሜ በጣም ኤክስፒሪየንስ፣ ለሰው ልጅ ያስፈልጋል። በመግባቢያ ሰነዱ ላይ ስማቸው የተዘረዘሩ የፖለቲካ ድርጅቶች በቁጥር ስምንት ቢሆኑም የኦሮሞ ህዝብ ፍትሐዊ ዴሞክራሲያዊ ፓርቲ የተሰኘው ድርጅት ተወካይ በፊርማ ስነ ስርዓቱ ላይ አልታዩም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ